ኢትዮጵያ ስድስተኛውን ሀገራዊ ምርጫ ለማካሄድ በዝግጅት ላይ ትገኛለች። በአንድ በኩል ይህንን ዴሞክራሲያዊ ክንውን ለማሳካት እየሰራች ያለችው በተለያዩ ፈተናዎች ውስጥ እያለፈች መሆኗም ይታያል። የዚህች አገር ዜጎች ተስፋና ስጋቶች ምንድን ናቸው? የአሜሪካ ድምጽ ዘጋቢዎች በተለያዩ ሙያዎች ላይ የተሰማሩ ሰዎችን አነጋግረዋል። ክፍል አንድና ክፍል ሁለትን ባለፉት ቀናት ስናስደምጣችሁ ቆይተናል። የዛሬው ክፍል ሶስት ዘገባ ደግሞ ይቀጥላል። እስክንድር ፍሬው ተከታዩን ያስደምጠናል። ተመሳሳይ ጥያቄዎች ለተለያዩ ኢትዮጵያውያን ዜጎች የቀረቡበት የአሜሪካ ድምፅ ተከታታይ ቃለ መጠይቅ ዛሬም ይቀጥላል። ጥያቄዎቹ የቀረቡላቸው ዜጎችም ተስፋቸውን፣ ስጋታቸውንና ምኞታቸውን አንጸባርቀዋል። ለእርሶ ኢትዮጵያዊ መሆን ማለት ምን ማለት ነው? የመጀመሪያዋ ተጠያቂ ይህንን በመመለስ ይቀጥላሉ። አይና ለም በየነባላለው ከእንስራ ሸክላ መካከል የምሰራው የተለያዩ የሸክላ አይነቶችን ነው። ለእኔ ኢትዮጵያዊ መሆን ትልቅ ክብርና ትልቅ ሞገስ የሚሆነ ነገር ነው። ኢትዮጵያዊነቴ ለእኔ ከዛም ቀጥሎ ደግሞ ለልጆቼም፣ ለሀገሬም፣ ለወገኖቼም፣ ለጓደኞች፣ ለሁሉም ኢትዮጵያዊነት ትልቅ ክብርና ትልቅ ግርማ ሞገሳችን ነች። ኢትዮጵያዊ ማለት ከእናትን በላይ ሆና እናት እያኖረች ያለች ሀገር ናት። የየለት ፈተናዎቹ ምንድን ናቸው? አይናለም በየነ ይመልሳሉ። በጣም ብዙ ናቸው። ለምሳሌ ከስራዎቻችን አኳያ ስለ ሀገራችን ፈተና አለ፣ ስለ ኑሯችን ፈተና አለ። ያው ሁላችንም እንደምናውቀው በአሁኑ ሰዓት ኢትዮጵያ ላይ መኖር ትልቅ ክብር እንደመሆኑ አንጻር ደግሞ ትልቅ ፈተና እየሆነ ያለ ነገር ማንነታችንን የምንረሳበትን ነገር ሊመጣብን እንደቻለ ሁሉ ኑሯችን ማንነታችንን ሊያስረሳ እንደሆነ በቃ ሀገራዊ ሁኔታው በአጠቃላይ ያለው ነገር ከ ከባድ እንደሚሆንና፣ ይሄ ነው ትልቅ ፈተና ሊሆንብን የሚችለው። በሁለት አመታት ውስጥ አገሮ የት ደርሳ ማየት ይፈልጋሉ? አይናለም በየነ ለዚህም ምላሽ አላቸው። በሁለት አመታት ውስጥ የተሻለ ህይወት እንድትኖር የተሻለ ነገር እንዲኖራት ኢትዮጵያ፣ ቅድሚያ ሰላሟ፣ የኑሮ መረጋጋቷ፣ የህዝቦቿ ደህንነት የተጠበቀ ሆኖ የተሻለ ነገር ላይ ብትደርስ እንዳደጉት ሀገራት ብታድግ ደስ ይለኛል በጣም። መንግስት ችግሮን ለመፍታት ምን ማድረግ የሚችል ይመስሎታል? ቅድሚያ ወደታች ወርዶ የህዝቡን ምንነት ህዝቡ ያለበትን ሁኔታ በመጠየቅ ነው ችግር ሊፈታ የሚችለው። ዝም ብሎ አንድ ቦታ ላይ ተቀምጦ ችግር ይፈታል ማለት አይቻልም። ከላይም ያለውን ከታችም ያለው ሰራተኛ ወርዶ ከታች ያለውን ህዝቡን ችግር ምንድን ነው ብሎ ሲጠይቀው ችግር ሊፈታ ይችላል። ዝም ብሎ ግን ባለበት ችግር እፈታለሁ ቢል ሊፈታ አይችልም። አገሮት ስላለችበት ሁኔታ የማይወዱት ምንድን ነው ለሚለው ጥያቄ ምን ላይ ሰጥተዋል። ሰላም ማጣቷ ያመኛል፣ የኑሮ ውድነቷ፣ ያለመረጋጋቱ ማለት ድሃ እንዳቅሙ ባለመኖሩ በሱ ሁኔታ ትንሽ ውስጤ የሚሰማው ነገር አለ። በዛ ላይ ደግሞ ከምንም በላይ የሀገር ጉዳይ በየቦታው የሚወድቀው ወገን የእሱ የእሱ ጉዳይ መፍትሄ ያለማግኘቱ ትልቅ ህመምና ራስ ምታት ነገንስ ልጆችስ ብዬ የምልበት ነገር ይሄ ነው። ሀገር የምትኖርበት ሁኔታ የሚያሳስበኝ ይሄ ነው። ሌላው ጥያቄ ጠቅላይ ሚኒስትር ቢሆኑ የመጀመሪያ ውሳኔዎት ምንድን ነው የሚል ነው። ቅድሚያ የሀገሬን ሰላም ነው ላረጋጋ የምችለው የሀገር ሰላም ከሌለ ጠቅላይ ሚኒስትር መሆኑ ምንም ትርጉም ያለው አይመስለኝም። ያለውን የኑሮ ሁኔታ እሱን በመመልከት ያለውን ነገር ለማረጋጋት እታች ወርጄ ከወ ወረዳ እስከ ክፍለ ከተማ ያሉትን ነገሮች፣ ስራ አስፈጻሚዎች በየቢሮው የሚዳከሙበትን ነገር፣ በየቢሮው ስራ የሚያዘገዩበትን ነገር እሱን የማስተካከል ሁኔታ ነው ላደርግ የምችለን ጠቅላይ ሚኒስትር ቢሆን የመጀመሪያ ስራ ብዬ የምል እሱ ነው። የፖለቲካ መሪዎች ሊኖራቸው የሚገባው በጎ ነገር ምንድን ነው? አንደኛ በሀገር ሰላም ላይ ቢሰሩበት፣ ሁለተኛ ነገር ደግሞ የህዝቡን ደህንነት ቢጠብቁ። ይሄ በጎ ጎን ሊኖራቸው ይገባል። ፖለቲካ መሪ ሲባል ብዙ ነገር ነው የሚይዘው፣ ብዙ ነገር ነው የሚሸከመው እና በዛ ሁኔታ እታች ወርደው ምናልባት አሸናፊዎች ከሆኑ መሪዎች ሊሆኑ ስለሚችሉ ወርደው ከታች ያለውን ከከተማ እስከ ክፍለ ከተማ ያለውን ሰራተኛ ቢመለከቱት፣ አስተዳደራቸው ፍትሐዊ ቢሆን ያያ ተመራጭ ሊሆን ይችላል። ከምንም በላይ ፍትሐዊነት መልካም ነገርን ይዘው በፍትሐዊነት ቢሰሩበት መልካም ነው። ራስን ከማስበለጥ ቅድሚያ የህዝብን ማንነትና ደህንነት መጠበቅ ቢኖራቸው ጥሩ ነው ብላል። ሁለተኛው ተሰጭም እንደዚሁ እራሳቸውን በማስተዋወቅ የመጀመሪያውን ጥያቄ ይመልሳሉ መሬድ ማዳ እባላለሁ ሽሮሜዳ አካባቢ በሽመና ስራ እየሰራሁ ከልጅነት እስከዚህ ተዳደር ነበረ ያለሁት ማለት ነው ኢትዮጵያዊነት ማለት ለእኔ እጅግ በጣም የምኮራበት እጅግ በጣም ደስ ብሎኝ ዜጎች ብሔርና ብሔረሰብ በቋንቋ አንድነት ተባብሮ የሚኖርባት ተዋዶ የሚኖርባት የአንድ እናት የአንድ አባት ሀገር ሆና የምትኖርባት ለእኔ ኢትዮጵያዊነት ማለት እንደ ኩራቴ ይቆጥራለሁ አሁን ላለሁት ደረጃ አሁን ላለሁት ሙያ ተወልጄ እንዲደርስ ያደረስ እንደ እናት ቆጥራታለሁ ኢትዮጵያ ማለት ኢትዮጵያ ማለት በጣም ነው መወዳት፣ ከምንም በላይ ማለት ምክንያቱም አንድ ሀገር ለዜጎቿ እናት ናት። ኢትዮጵያን እንደ እናት ነው ምቆጥራል። የየዕለት ፈተናዎቹ ምንድን ናቸው? አቶ መረድ ይቀጥላሉ። የኑሮ ውድነት ሁሉም ሰው ባለው በሚደርስበት ሁኔታ ይሄ ነው የለት ፈተና ብዬ የሚቀበሉ። በሁለት አመታት ውስጥ አገሮ እየትደርሳ ማየት ይፈልጋሉ የሚለው ጥያቄም ለአቶ መረድ የቀረበ ነው። አገራችን እንደ ህልሜ በሁለት አመት ውስጥ መድረስ ያለባት የኢኮኖሚ ከፍታ፣ ቢያንስ የተረጋጋና ሰላማዊ የሆነ ልማት ካለ መካከለኛ ገቢ ያላት አገር ድህነትን ትታ ወደ ተሻለ ከፍታ የምትወጣበትን መስመር ትወጣለች ብዬ ገምቷል። መንግስት ችግሮትን ለመፍታት ምን ማድረግ የሚችል ይመስሎታል? አገሪቱ ላይ ሰላም እንዲሰፍን ዜጎች በሰላም ገብቶ ወጥቶ እንዲኖሩ የመንግስትም እጅ ብቻ አይደለም መሆን ያለበት። መንግስት ከህዝብ ጋር፣ ህዝብ ከመንግስት ጋር አብሮ በሚያደርገው ግንኙነት ሰላምን ማምጣት ይቻላል። የዜጎች ሰላም የሚጠበቀው በመንግስት ነው። የመንግስትም ደህንነት የሚጠበቀው በህዝቦች ነው። ስለዚህ ትልቁ መንግስት መስራት ያለበት ዘር ሳይ ላይ ጎሳ ሳይ ላይ በእኩል አይን አይቶ ችግሮችን ለይቶ ማውጣት የሚችል በመንግስት ደረጃ ለመንግስት ስልጣን አለው። ከዛ ውጪ ከመንግስት ጎን ቆሞ ዜጎች ሰላምን የሚፈልጉ ዜጎች መንግስት ጋር አብሮ መስራት አለባቸው። አገሪቱ ስላለችበት ሁኔታ የማይወዱት ምንድን ነው ለሚለው ጥያቄም አቶ መረድ ምላሽ ይሰጣሉ። በአሁኑ ሰዓት ዜጎች ይፈናቀላሉ፣ ዜጎች ይገደላሉ። በተለያየ ቦታ ላይ የምንሰማቸው ነገሮች ሁሉ እጅግ በጣም የሚያስፈሩ ስለሆኑ እየጠሉ ያሉት ይህንን ነው። ጠቅላይ ሚኒስትር ቢሆኑ የመጀመሪያ ውሳኔዎት ምን ይሆናል? ኢትዮጵያዊ እንደመሆነ መጠን የኢትዮጵያ ህዝብ ተረጋግተው እንዲኖር ኢኮኖሚው እንዲረጋጋ፣ ሊማቱ እንዲረጋጋ ከምንም በላይ ዜጎች ዘርን ሳይቆጥሩ ብሔርን ሳይቆጥሩ በአንድነት በመተባበር በእኩልነት በዚች ምድር ላይ እኩል መብት እኩል ድርሻ ኖሯቸው መኖር የሚችሉበትን ሰላማዊ የሆነ መንግስትን መፍጠር እጥራለሁ። የፖለቲካ መሪዎች ሊኖራቸው የሚገባው በጎ ጎኖች ምንድን ናቸው? አንድ የፖለቲካ ፓርቲ የፖለቲካ ፓርቲ ሆኖ ተወዳድሮ ፍትሐዊ በሆነ ምርጫ አገርን ሊመራ ሲመጣ ፍትሐዊ የሆነ ልማታዊ የሆነ ምንም ወደዛ ወደዚህ የማይል ዘርን ጎሳን ምንም ነገር የማይለኝ ፍትሐዊ የሆነ ሀሳብ ይዞ ነው መምጣት ያለበት። አሁን ባለው ሁኔታ ኢትዮጵያ ውስጥ ያለውን ቀውስ ለመቀነስ ፖለቲካ ፓርቲዎች ወደ ምርጫ ሲመጡ ይዞ ማምጣት ያለባቸው ይህንን ቀውስ ማጥፋት የሚችሉበት ፍትሐዊ የሆነ አመራርን ፍትሐዊ የሆነ ሰላምን ማስፈን የሚችሉበት የራሳቸው ፕሮፖዛል ይዞ ከቀረቡ ይሄ በህዝብ ዘንድ ተሰምነት አለው፣ ተቀባይነት አለው። እኛ ኢትዮጵያውያን በሚል ጥቅል ርዕስ በአሜሪካ ድምፅ ሬዲዮ ዘጋቢዎች የተሰባሰቡት አስተያየቶች ከአዲስ አበባ ውጭም የተካሄዱ ናቸው። በሌላ ዘገባ እንመለስባቸዋለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።